ቢና ቪኦኤ ሰላም፣ ሰላም እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባች። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶብሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ በዚህ ሳምንት ካደረስናችሁ ዘገባዎች መካከል ለዛሬ የመረጥናቸውን ይዘንላችኋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እና የሶማሊያው ፕሬዝዳንት መሐመድ አብዱላሂ እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ባህር ዳር ከተማ ላይ ተገናኝተዋል። በሌላ ዘገባችን ደግሞ የቀድሞዋ የተቃዋሚ ፓርቲ መሪ ወይዘሪት ብርቱካን ሚደቅሳ አዲስ አበባ ገብተዋል። እንዳስደሰተኝ ምንም ቃናት የለኝም የምገልጽበት። በጣም በጣም በጣም በጣም በጣም ነው የማመሰግነው። በጣም በጣም በጣም በጣም ነው መወዳችሁ። ከብርቱካን ሚደቅሳ ጋር የተደረገውን ሙሉ ውይይት ይዘና በሌላ ዘገባ በተለያዩ የኦሮሚያ ክልል የሚገኙ ዩኒቨርሲቲዎች ሰላማዊ ሰልፍ በማድረግ መንግስት በምዕራብ ኦሮሚያ እና ቤንሻንጉል ጉምዝ መካከል ያሉትን ችግሮች እንዲፈታ ጠይቀዋል። አይ ማንም አልተናገራቸውም። የግቢ ፖሊክ ጨምሮ ማንም የተናገራቸው የለም። በሰላም የተጠናቀቀው ከተጠናቀቀ በኋላ ሁሉም በሰላም ግቢው ውስጥ እየተዘዋወረ ነው። ዝርዝሩን ይዘናል። በሌላ ዘገባ የዩናይትድ ስቴትስ የአማካይ ዘመን ምርጫ ተቃዋሚው ዲሞክራቲክ ፓርቲ የህግ መምሪያውን የበላይነት ተቆጣጥሯል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ ስ ወደ መጀመሪያው ዘገባችን የምናልፈው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አፈወርቂና የሶማሊያው ፕሬዝዳንት መሐመድ አብዱላሂ እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ባህር ዳር ከተማ ላይ ተገናኝተዋል። መሪዎቹ ባህር ዳር ከተማ ሲደርሱ የከተማዋ ነዋሪዎች ደማቅ አቀባበል አድርገውላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ራሳቸው መኪና እያሽከረከሩ መሪዎቹን የባህርዳር ዳር ከተማን አዘዋውረው አስጎብኝተዋቸዋል። ጎንደር ከተማ በነበራቸው ቆይታ በጎንደር ዩኒቨርሲቲና በደንቢያ ወረዳ የመስኖ ልማት ፕሮጀክቶችን ጎብኝተዋል። የቡሬ የተቀናጀ ግብርና ኢንዱስትሪ ማቀነባበሪያ ፓርክንም ጎብኝተዋል። በባህር ዳር ከተማ በሚኖራቸው ቆይታም ከኤፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የሶስትዮሽ ውይይት ያደርጋሉ። መሪዎቹ የሚያደርጉት ውይይት ለአፍሪካ ቀንድ ሰላምና የኢኮኖሚ ትብብር የሚፈጥር ሲሆን፣ በክልሉም የህዝብ ለህዝብ ትብብር ያጠናክራል ሲሉ አንድ የክልሉ ከፍተኛ የመንግስት ባለስልጣንም ገልጸዋል። አስቴር ምስጋናው ዝርዝሩን ይዛለች። የኤርትራው ፕሬዚዳንት አቶ አፈወርቂ የሶማሊያው ፕሬዚዳንት ማሐመድ አብዱላሂ ለመጀመሪያ ጊዜ የአማራ ክልል ጉብኝታቸውን ዛሬ ጀምረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የሀገሪቱ ከፍተኛ ባለስልጣናት እንዲሁም የጎንደር ከተማ ነዋሪዎች ደማቅ አቀባበል አድርገውላቸዋል። ሁለቱ እንግዳ መሪዎች በውሏቸውም በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት በጎንደር ዩኒቨርሲቲና በደንቢያ ወረዳ የመስኖ ልማት ፕሮጀክቶችን የጎበኙ ሲሆን ወደ ምዕራብ ጎጃም ዞን በማምራት የቡሬ የተቀናጀ የግብርና ኢንዱስትሪ ማቀነባበሪያ ፓርክንም ጎብኝተዋል። የከተማው ነዋሪም በባህር ዳር ዓለም አቀፍ አውሮፕላን ማረፊያ ላይ በመገኘት ደማቅ አቀባበል አድርገውላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ራሳቸው መኪና እያሽከረከሩ እንግዳ መሪዎቹን የባህር ዳር ከተማን አስጎብኝቷቸዋል። የሶስቱ ሀገራት መሪዎች በቀጣይ በአፍሪካ ቀንድ ሰላምና የኢኮኖሚ ትብብር ላይ ያተኮረ ውይይት ያደርጋሉ ተብሎ ይጠበቃል። በምክትል ርዕሰ መስተዳደር ማዕረግ የባህልና ቱሪዝም ቢሮ ኃላፊ የሆኑት አቶ ንጉሱ ጥላሁን የሶስቱ ሀገራት መሪዎች መገናኘት በክልሉ ላሉ ዜጎቻቸው የእርስ በርስ ግንኙነትን ያጠናክራል ነው ያሉት። እንግዲህ የአማራ ክልል በርካታ ብሔር ብሔረሰቦችና ሕዝቦች የሚኖሩበት ክልል ነው። በተለይም ደግሞ ጎንደርና ባህር ዳርን ስንወስድ በርካታ ኤርትራውያን ግማሽ ቤተሰባቸው ኤርትራ፣ ግማሽ ቤተሰባቸው እዚህ በሁለቱ በተለይም በጎንደርና በባህር ዳር በስፋት ይገኛሉ። ስለዚህ የሕዝብ ለሕዝብ ግንኙነቱን በከፍተኛ ደረጃ ያጎለብተዋል። ክልላችን ለኢንቨስትመንት በጣም የተመቸ ሁኔታ አለው። በዚህ ሁኔታ ጉብኝቱ መካሄዱ እና ትስስሩ እንዲጠነክር ማድረጉ በሰላምም በልማትም በህዝቦች አንድነትና አብሮነትም ከፍተኛ ፋይዳ አለው ለአማራ ክልል ምክንያቱም በተለይም ከኤርትራ ጋር በተያያዘ በሰሜን ምዕራብ ቀጠና እንደምንገኝ ይህንን አካባቢ ሰላም በማድረግ ትስስሩን በማጎልበት በኩል ጉብኝት ከፍተኛ አስተዋጽኦ አለው ብዬ አምናለሁ። አያይዘውም ለቀጠናው ሰላምም ከፍተኛ አስተዋጽኦ አለው ብለዋል። ይሄ ቀጠና ወደ መካከለኛው ምስራቅ የመሸጋገሪያ አካባቢ ነው። በቀጠናው ሰላም መስፈን አብሮነት መጎልበትና አንድነት ተጠናከሩ ለምስራቅ አፍሪካም ለመካከለኛው አፍሪካም ኢኮኖሚያዊ ትስስሩንም ለማጎልበት በጣም ከፍተኛ አስተዋጽኦ አለው። እነዚህ ሀገራት የቀይ ባህርንም የህንድ ውቅያኖስንም ተንተርሰው ያሉ ናቸው። ከሰላም ባሻገር ኢኮኖሚያዊ ትስስሩን በማጎልበት ኢትዮጵያ ምርቶቿን ወደ ሌላው ዓለም ለማድረስ የምትጠቀምባቸው፣ ፋብሪካ ውጤቶችን ወደ ኢትዮጵያ ለማስገባት የምትጠቀምባቸው ወደቦች አሉ። ስለዚህ ኢትዮጵያ ያላትን የምትሰጥበት የጎደላትን የምታሟላበት መስመርና ቀጠና በመሆኑ የሰ ሰላምም ኢኮኖሚም ማህበራዊ ትስስሩንም በማጎልበት እንደዚሁም የሶማሌም ይሁን የኤርትራ ህዝቦች ከኢትዮጵያ ህዝቦች ጋር ጥብቅ ቁርኝት ያላቸው ናቸው። የታሪክ ትስስርም ያላቸው ናቸው። ዝምድናም ያላቸው ናቸው። ሶማሊያውያን ኢትዮጵያ ውስጥም ሶማሊያም ይኖራሉ። ኤርትራውያን ኢትዮጵያ ውስጥም ኤርትራም ይኖራሉ። ስለዚህ ትስስሩ የዝምድናም ነው፣ በደምና በአጥንትም የተገነባ ነው። ይሄ ትስስር የበለጠ መጎልበቱ ለሰላም፣ ለልማትም፣ ለማህበራዊ እድገትም ከፍተኛ አስተዋጽኦ አለው የሚል እምነት አለኝ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። የቀድሞዋ የተቃዋሚ ፓርቲ መሪ ወይዘሪት ብርቱካን ሚዲቅሳ አዲስ አበባ ገብተዋል። የቀድሞ የቅንጅት አመራር አባልና የአንድነት መሪ ወይዘሪት ብርቱካን ሚዲቅሳ አዲስ አበባ ሲደርሱ በመኖሪያ ቀያቸው ፈረንሳይ ለጋ ሲሆን ሞቅ ያለ አቀባበል ጠብቋቸዋል። አሉላ ከበደ የተለያዩ ሰዎችን አነጋግሮ ተከታዩን ዘገባ አጠናቅሯል። በጣም በጣም ደስ ያለኝ በጣም ነው የማመሰግነው። ወደ አዲስ አበባ ያቀኑት የቀድሞዋ ቅንጅት አመራር አባልና የአንድነት መሪ ወይዘሪት ብርቱካን ሚደቅሳ አዲስ አበባ ሲደርሱ ሞቅ ያለው አቀባበል የጠበቃቸው የኔ ሀብቶቼ እናንተ በጣም በጣም ነው የምወዳችሁ። ሁሉንም መሳ የምፈልጋለሁ። ቀላል ነገር አይደለም። አለፈው 78 ዓመት ያለፈው በእያንዳንዱ ቀን እናንተን ሳላስብ ያገሬን ሰዎች ሳላስብ ያገሬን ሳላስብ ያደርኩበት የዋልኩበት ቀን የለም። አባቶቻችን እናቶቻችን ያስተማሩን ነገር አንዳችን ለሌላችን ማሰብን አንዳችን ለሌላችን መቆምን የሌላው ሰው ጉዳይ የራሴ ጉዳይ ነው። የሌላ ሰው ልጅ የኔ ልጅ ነው። ጎረቤት የሚባለው ወንድም እህቴ ነው። ችግሩ ችግሬ ነው። ጥቃቱ ጥቃቴ ነው ብለን ተቃቅፈን ተጋግዘን ነው ያደግነው። የኖር ነው እዚህ የሚያደርስን፣ ዛሬም የሚያስደስተን፣ ዛሬም የሚያስፈነድቀን እሱ ነው። ለእኔ ሀብቶቼ እናንተ ናቸው። በራሳቸው አነሳሽነት ስነ ስርዓቱን ማዘጋጀታቸውን የገለጹት ወጣቶች ወኪል ራሱን ያስተዋውቃል። ለብዩ ባዘው ባላለው ከፈረንሳይ ልጋ ሲሆን የወይዘሪት ብርቱካን ሚደቅሳ የፈረንሳይ ልጋ ሲሆን አቀባበል ዝግጅት ኮሚቴ አንዱ ነኝ እኔ። አቶ ነቢዩ፣ እንደተረዳሁት በግላችሁ ተነሳስታችሁ ያደረጋችሁት ስነ ስርዓት ነው። እስኪ ወይዘሪ ብርቱካን ዛሬ ማለዳ አዲስ አበባ በገባችበት ጊዜ የአቀባበሉ ስነ ስርዓት ምን ይመስል እንደነበር የትና እንዴት ተቀበላችኋት? እንዴትስ ተሰባሰባችሁ? እሷ ወደ ሀገር ልትመለስ እንደሆነ በተለያየ መንገድ ቀማን ማህበራዊ ድረገጾች ላይም ተነግሯል። እውነት መሆኑን ማረጋገጥ ከቻልን በኋላ አጭር ጊዜ ነበር። Bir daha başka bir videosu, incelemek kabul müsade edingenlerden. Yedi numunlik kabulat, seks numunlik kabul. Her neyse, onuyla tanıştınız şimdi şimdi Milon Meger በራሳችን ተመሳሽነት የተወሰነ ኮሚቴ በማዋቀር በቀጥታ የአቀባበሉን ሁኔታ እንዴት እናደርግ ከየት እንቀበላት የሚለውን ነገር ላይ ተነጋገርን። በነበረን መረጃ መሰረት ዛሬ ጠዋት አንድ ሰዓት ጎላ ዓለም አቀፍ አውሮፕላን ማረፊያ እንደሚደርስ ሰምተናል። ከኤር ፖርት ሄዶ መቀበል ይቻላል አይቻልም፣ ይከለከላል አይከለክልም፣ ይህንን ሁኔታ ማረጋገጥ መንግስት አቀባበል ያደርጋል ወይ፣ በቀጥታ ቤተሰብ ነው የሚቀበለው እኛ ምንድን ነው የምናደርገው? የሚኖሩት ነገሮች መረጃ ማግኘት አስቸጋሪ ነበር። የተወሰኑ ሰዎች ሰፈር ያለውን አካባቢ አቀባበል ለማድረግ ተዘጋጀን። ሰፈር ውስጥ ሆነን አካባቢውን ማጽዳትና ምንጣፎችን ማዘጋጀት፣ ባነሮችን መለጠፍ፣ ወጣቶችና ነዋሪዎቹ ግራና ቀኝ ሆነው እንዴት እንደሚቀበሉ ያን ያንን ማዘጋጀት፣ የተወሰነ ሰው ደግሞ ኤርፖርት አካባቢ ላይ ያለውን ነገር ይዞ ወደዚህ የሚመጣ ተዘጋጀን። ባንዲራ ይዞ መውጣት ይቻላል አይቻልም፣ እነዚህ እናደርጋለን አናደርግም የሕግ አካላቶችን መጠየቅ ይገባል አይገባም፣ ብዙ ነገሮች ነበሩ። ጊዜው አጭር ነበረ። ነገር ግን በእነዚህ ሁኔታዎች ሁሉ አልፈን አቀባበል በዚህ መልኩ ማድረግ ችለናል። መልካም። አቶ ነቢዩ እንደ ነገርከኝ በአጭር ጊዜ ውስጥ ያገኛችሁት መረጃ ይዛችሁ በገዛ ፈቃዳችሁ ተነሳስታችሁ ይህን ያዘጋጃችሁት መሰረታዊ ጥያቄ ብጠይቅ ወይዘሪት ብርቱካን በኢትዮጵያ የፖለቲካ እንቅስቃሴ ውስጥ የነበራትን ድርሻ ወይም ሚና ብዙዎች የሚጋሩት ብዙዎች የሚያውቁት ይመስለኛል ለእናንተ ግን በዚህ በተለየ ስሜት እንድትነሳሱ ወይዘሪት ብርቱካን የምትቀበሉበትንም ሆነ የምትሰጡትን አክብሮት ለማሳየት እንድትነሳሱ ምንድን ነው ምክንያታችሁ? ወይዘሪት ብርቱካን ለእናንተ ባጭሩ ማን ነች? ብርቱካን ሁለት ዓመተ ምህረት አካባቢያችን ወክላ ለህዝብ ተወካዮች ምክር ቤት ለመወዳደር ተወሰነችበት ጊዜ በወቅቱ በአካባቢያችን በህብረተሰቡ ላይ ይደርስ የነበረውን በደል እሷ በደረሰችበት ደረጃ እና ባላት እውቀት ባላት የህግ ሙያ በወቅቱ ለህዝብ ተወካዮች ምክር ቤት ተወዳድራ ምክር ቤት አልፋ በቀጥታ የማህበረሰቡን ችግር ለማቅረብ እና ችግሮቻችን የሚያስ ለማሰጠት ወስና ስትገባ የነበረው የምርጫ ቦርድ አንድ የመንግስት ሰራተኛ ስራው ለቆ ነው ምርጫ ቦርድ ሄዶ መመዝገብ ይችላል። በዛ ደረጃ የእኛን ማህበረሰብ ችግር ለመፍታት በወቅቱ ስራዋን ለቃ ለህዝብ ተወካዮች ምክር ቤት ተወዳድራ የእኛን ችግር ለማሰማት የወሰነችበት ጊዜ በእድሜዋ ልጅ ነበረች። ነገር ግን ለህብረተሰቡ ካላት ተቆርቋሪነት የወሰደችው እርምጃ ያንን ለማገዝ አብረን አስቆመን ነበር እና በሴትነቷ በዚያ ምርጫ ላይ ያደረገችው እንቅስቃሴ ያየ ኢትዮጵያዊ የሚገርም ነበር። ለእኛ ብላ ስራዋን ለቃ እንደገና ደግሞ ለምርጫው የሚጠይቀውን ነገር ለማሟላት ፋይናንስ ይጠይቅ ነበረ፣ ጉልበት ይጠይቅ ነበረ፣ አዳራሽ ምክር ቤት ይጠይቅ ነበረ፣ የተለያዩ ነገሮች። ይሄንን ነገር በሙሉ ራሷ አስተባብራ ራሷ አደረገችው እና የከፈለችው ነገር ቀላል አልነበረም። በዛ ልምድ ከተነሳች በኋላ የአስራ ዘጠኝ መቶ ዘጠና ሰባት የምርጫ ዘጠና ሰባት ወደ ቅልጅት ውስጥ የገባችበት በቅልጅት ውስጥ ያበረከተችው አስተዋጽኦ፣ ከዛ ጋር ተያይዞ የደረሰባት ግፍና በደል የማይረሳ ነው። ነገር ግን እሷ ላይ የደረሰው በደር እኛን ይሰማናልና የምን ጊዜም የምን ጊዜም ጀግናችን ናት። ስለዚህ ለእሷ የምናደርገው ነገር መቼም ከሳስራስስት ስትወጣ ለመጀመሪያ ጊዜ በሚባል ደረጃ ኮሚቴ አዋቅረን መኪና ገዝተን ሸልመናል። የዝግጅት ኮሚቴ አባል ነበርኩኝ እኔ አስተባባሪም ነበርኩኝ። ድጋሚ ታስራለች፣ ግፍን ተቀብላለች። ድጋሚም ደግሞ አስራ ስትወጣ ልዩ አቀባበል አዘጋጅ ስል ተቀብለናታል። አቶ ነብዩ ባዘዘው ከወይዘሪት ብርቱካን የሚደቅስ አቀባበል አዘጋጆች አንዱ ለጊዜ አመሰግናለሁ። እግዜር ይስጥልኝ፣ እግዚአብሔር ይስጥልኝ፣ አመሰግናለሁ። የቀድሞ የቅንጅት አመራር አባል የኪነ ጥበብ ባለሙያው አርቲስት ደበበ እሸቱ ቦሌ ዓለም አቀፍ አውሮፕላን ጣቢያ ተገኝተው ወይዘሮ ብርቱካንን ከተቀበሉ ታዋቂ ግለሰቦች አንዱ ነበር። የነበረው አጋጣሚ አለ። አይሮፕላኑ ከታሰበበት ሰዓት ቀድሞ ደረሰ። በኛ ሰዓት አቆጣጠር ከጠዋቱ አንድ ሰዓት ከኩል ይበጣል ተብሎ ነበር የተገመጠው እና የስም ሊስታቸው የተሰጠና ቪአይፒ አዳራሽ ውስጥ እንዲገቡ የተፈቀደላቸው ሰዎች የናበር ላይ ክሊረንስ እየተሰራ ነበረ። ግን በጣም ቀድሞ ገባ። እንደ አጋጣሚ ግን እኔ ቀደም ብዬ ገብቼ ስለነበረ እዛ ቪአይፒ አዳራሽ ሳገኛት፣ ብቻዋን ያገኛት ሙሉ አዳራሽ ዛ ብቻዋን ብላን ያገኛት ና ያው ተቃቀፍን፣ ምልፍ መናፍቆታችንን ተወጣት፣ እንባተን አነቃት እና እኔ የምቀበላቸው ሰዎች ሁሉ እንዲያለቅሱ አልፈልግም። ይ የደስታ ለቅሶ እንደሆን ይገባኛል፣ ግን ቢሆንም ባሽን ብዙአጣት ሺ ደስታን ያስለክሳል ግን ደግሞ ያስቃል እና የምትሰቀው አንድ ጋርን ነው ማየት ፈልገው አልኳት። ወዲያው መሳሳቅ ሊገባል። ወዲያው ሰዓቱ እየደረሰ ሲሄድ የተበከረላቸው ሰዎች ግንብት ብሎ ገቡ። እናቷም ገብተው ነበር ቀደም ብለው ወንድሟ እና ሌሎችም አክስት አጎት ምን ምን ጋዜጠኞች በሙሉ ገብተው ነበረ እና መጀመሪያ እረፍት ካደረገች እና ከቤተሰቧ እና ከሌሎችም ከሌሎች ከገቡት እንግዶች ጋር ተገናኘችና ትንሽ እረፍት ካደረገች በኋላ ጋዜጠኞች በሙሉ ካሜራቸውን ደግ ነው ምን ብለው ምን ብለው የመጀመሪያው ጥያቄ ምን ነበር የሚለው፣ ምን ተሰማሽ ነበር ያሏት። እኔ ህዝብም ይመስለኛል እውነትም ይመስለኛል እና የተለየ ነው የሆነብኝ ከዚህ ሀገር ሲወጣ በፈቃደኝነት አይደል የሚወጣሁት በምሬት በሽሽት ለስደት ራሴን ያርጌ ነው የመጣሁት። በዚያን ጊዜ ብዙ ጋዜጠኞች ታስረዋል፣ ብዙ የኔ ጓደኞች ታስረዋል። ምንም ያላደረጉ ብሎግ በማድረጋቸው ብቻ፣ አንዳንድ ጥያቄ በማንሳታቸው ብቻ የታሰሩ ሰዎች ነበሩ። አሁን ግን ሳይ እናንተም እኮ እኔን አሁን በነጻ ልታናግሩኝ መጣችሁ፣ እኔም በነጻ ልናገር ነው እና ይሄ አዲስ ነገር ሆኖብኛል እና በቃላት ምን ብዬ እንደምገልጸው አላውቅም። ስዕል ብችል ኖሮ በቀለማት እያስተካከልኩ ገልጦላችሁ ነበር። በጣም ደስ ብሎኛል። ብላን የጀመረችው እንግዲህ የብርቱካንን ልዩነት የምታየው እዚህ ላይ ነው። ይህ ደስ ብሎኛል ፈንድቅ ያለው ምናምን አላለች፣ ምክንያቱም አላወቀችም እውነት ማድረግ እንዳለባት ይህን ምን መሰላት፣ ቅዠትን መሰላት እውነትም ነው ጥላለች እና በኋላ እየተረጋጋች ስትመጣ እናቷን መጀመሪያ ይዛ አቅፋል ራቅ አረግቻቸውና እስቲ ቆይ በደንብ ልይሽ፣ ይላል ረኔም በደንብ ልይሽ እውነት ይሄ ሆነ አሏል። ከበርካታ ዓመታት በኋላ ከወላጅናት ጋር መገናኘት፣ በድንገተኛና በአስጨናቂ ሁኔታ ከሀገር መውጣትና ድንገተኛ በሚመስል ሌላ አጋጣሚ መመለስ እንደተባለው የህልም የሚመስለውን ስሜት ይከስታል። ደበበ እንዲህ ያሉትን አቀባበሎች ባለፉት ጥቂት ወራቶች የሙያ አጋሮችህን የተቀበልክበትንም አጋጣሚ ተመልክተናል። ይህ የወይዘሪት ብርቱካን አወጣጥም የነበራትም አጋጣሚ ዛሬ የተመለሰችበትም ግን ለየት የሚያደርገው ይመስላል በፖለቲካው የጎላ ተሳትፎ የነበራት የወደፊቷ መሪ የሚል ተስፋ ብዙዎች ዘንድ አሳድራም የነበረች ለበረታ እንግልት የተጋለጠች ነበረችና ያን ጊዜስ እንደት እንዴት ታስታውሰዋለህ? እንደው በአጭሩ እሱን አስታውሰን ውይታችን እንቋጭ። ከመንገድ ላይ ሰላማዊ ሆና በምትራመድበት ሰዓት እንደ ትልቅ ትልቅ የጦር ምርኮኛ በፖሊስ ተከባ፣ በሰደፍ የተደበደበች ከመንገድ ላይ ተይዛ ነው የታሰረች። የዚያን ጊዜ ይህንኑ ተመሳሳይ ካሜራ የያዙ ጋዜጠኞች ስለ እሷ ወንጀል፣ ስለ እሷ ጥፋት፣ ስለ እሷ መያዝ፣ ስለ እሷ መታሰር ዘገባ ለማቅረብ ይሯሯጡ ነበረ። እንግዲህ ከስንት ዓመት በኋላ ባልታሰበ፣ ባልተጠበቀ ይሆናል ተብሎ ባልተገመተ ሁኔታ ይሄ ለውጥ መጥቶ እነዚያ ካሜራዎች አሁን እሷን በክብር ተቀብለው እንኳን ደህና መጣሽ በማለት የወደፊት ሀሳብሽ ምንድን ነው ለሀገርሽ በብቃድሽ ተብላ ስትጠይቅ ልዩነቱን እዚህ ላይ ነው የምታየዋል። ዛሬ እዛ የነበሩ ፖሊሶች በሙሉ እሷን ደህንነት የሚጠብቁ ነበሩ። በስምንት ዓመት በፊት ግን በአካባቢዋ የሚኖሩ ፖሊሶች እሷን ለማሰር ወደ ወህኒ ለመወርወር ምሯሯጡ ነበሩና፣ ያ ዘመን አልፎ ያ ጊዜ አልፎ አልጠጠበጠ ሁኔታ አሁን ያለንበት ሁኔታ ላይ መጠን ይህንን ለማየት ያስቻለንን እግዚአብሔርን እንደሆኑት አመስገን አይበዛበት ያንሰዋል፣ ምስጋና ያንሰዋል። እንድምለው ነገር አለ በሁለት ዶክተር አብይ በእኔ ግምት የተደበቀ ክንፍ ያለው ይመስለኛል። ምክንያቱም ዛሬ ጀርመን አይተኸው፣ ነገ ጅቡቲ ታየዋለህ። ወዲያው ደግሞ ምክር ቤት ተሿሚዎች ሲያቀርብ ታየዋለህ። እኔ ምን የሰው ጭንቅላት፣ የሰው አእምሮ፣ የሰው ጉልበት በምንም አይነት ጣም ይህን ሊፈጽም ይችላል ብዬ ማመን ያስቸግረኛል። መልካም አርቲስት ደበበ ሸቱ የቀድሞ የትግል አጋርህ ልበል በቅንጅት ዘመን አብራህ ታስራ የነበረችውና ከስደት በኋላ ዛሬ ማለዳ ወደ ሀገሯ የገባችውን የቀድሞ የቅንጅት አመራር አባልና የአንድነት መሪ ወይዘሪቱ ብርቱካን የሚደቅሳን ወደ ሀገር መመለስ አስመልክቶ ለሰጠኝ አስተያየት ለጊዜ አመሰግናለሁ። እንደ ወትሯችን በኪነ ጥበብ ነክ ርዕስ መልሰን እንደምናገኝ ተስፋ አረጋለሁ። እግዚአብሔር ስልኝ በጣም አመሰግናለሁ አለ። በተለያዩ የኦሮሚያ ክልል የሚገኙ ዩኒቨርስቲዎች ሰላማዊ ሰልፍ በማድረግ መንግስት በምዕራብ ኦሮሚያና ቤንሻንጉል ጉምዝ መካከል ያሉትን ችግሮች እንዲፈታ ጠይቀዋል። የኦሮሚያ ክልል ጸጥታ አስተዳደር ቢሮ ምክትል ኃላፊ ትላንት ከአሜሪካ ድምጽ የኦሮምኛ ክፍል ጋር በነበራቸው ቆይታ ችግሩን ለመፍታት በሁለቱ ወገን ውይይት እየተደረገ መሆኑን ገልጸዋል። ሙክታር ጀማል ተጨማሪ አለው። ሰሞኑን በምዕራብ ኦሮሚያ እየታየ ያለውን የዜጎች መፈናቀልና ሞትን ተከትሎ ኦሮሚያ ክልል ውስጥ በሚገኙ የተለያዩ ዩኒቨርሲቲዎች ተማሪዎች ወጥተው ችግሩን መንግስት ጣልቃ ገብቶ መፍትሄ እንዲያመጣ ጠይቀዋል። በአዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ፣ በጅማ ዩኒቨርሲቲ እና ወለጋ ዩኒቨርሲቲ ያነጋገርኳቸውም ተማሪዎች ይህንን ገልጸውልኛል። አዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ያነጋገርኩት ተማሪ መንግስት ይህን ጉዳይ ጣልቃ ገብቶ መፍትሄ እንዲያመጣ ጥያቄያችንን አቅርበናል ብለውኛል። ሰላማዊ ሰልፍ ነበረ አዳማ ሳይንስ እና ቴክኖሎጂ ግቢ ውስጥ ማለት ነው። ተማሪዎች በአንድ ሰዓት አካባቢ ተነስቶ ድምፃቸውን ሲያሰሙ ነበር። ምን ብለው ነው ድምጻቸውን የሚያሰሙት? በወለጋ አካባቢ ያለው ነገር ሰዎች፣ መንግስት ጣልቃ እንዲገባልን፣ ለምንድን ነው ዝም ብሎ ህዝባችን ሲፈናቀል መንግስት የሚያዩ ለምንድን ነው ብሎ ነው ጥያቄያቸውን ያቀረቡት። ሲቲ በመፈክር መልክ ነው የቀረበው ለዚህ ለጥያቄያችሁ የዩኒቨርሲቲው ሌላ ደግሞ ከዩኒቨርሲቲ ውጭ የሆነ የመንግስት አካል መጥቶ መልስ የሰጣችው አለ ማንም ይህንን ጉዳይ ጣልቃ ገብቶ ወይ ደግሞ መልስ ለመመለስ ችግራቸው ምንድን ነው ብሎ የጠየቀ አካል የለም ልጆች ግቢ ውስጥ ነው ድምጻቸውን ሲያሰሙ የነበረው ከትልቁ በር መውጫ ድረስ ሄደው ድምጻቸውን ሲያሰሙ ነበር ከዛ በኋላ ምንድን ነው የሆነው አሁን የመማር ማስተማር ሂደቱ ምን ላይ ነው ያለው ሰልፍ የወጡ ሰዎችስ እንዴት ሆነ ከዛ በኋላ አይ ማንም አልተናገራቸውም። የግቢን ፖሊክስ ጨምሮ ማንም የተናገራቸው የለም። በሰላም ነው የተጠናቀቀው። ከተጠናቀቀ በኋላ ሁሉም በሰላም ግቢ ውስጥ እየተዘዋወረ ነው። በወለጋ ዩኒቨርሲቲ ያነጋገርኩት ሌላኛው ተማሪ ደግሞ ተማሪዎቹ በግቢ ውስጥ ባቀረቡት ጥያቄ ላይ የዩኒቨርሲቲው ፕሬዚዳንት ዶክተር ኤባ ሚጀና ተገኝተው እንዳነጋገራቸው ነግረውኛል። የኦሮሚያ ፖሊስ ወደ ቄሮዎች በሚወስደው እርምጃ ማቆም አለበት፣ ነፍሳት መጥፋት የለበትም። ከቤኒሻንጉል ጉሙዝ የተፈናቀሉ እና ከተለያዩ ስፍራ እየተፈናቀሉ ያሉ ህዝቦች መፍታቸው ይከበር፣ መንግስትም ለነሱ የሚያስፈልገውን እርዳታ መስጠት አለበት በሚለው ነው ለዚህ ጥያቄያችሁ መልስ የሰጣችሁ የዩኒቨርሲቲው ወይ ደግሞ የመንግስት ሌላ የውጭ አካል አለ? ለጊዜው የተገኙት የዩኒቨርሲቲው ዶክተር ኤባሚጃና ነበር የተገኙት። እነሱም ግቢውን የሚመለከት ጥያቄ ለመመለስ ሞክረዋል። ሌላውን ደግሞ መልስ ስለሚሰጥ አካል እንደሚያቀርቡት ጥያቄዎቻችንን እንደዛ መልስ ሰጥቶን ነበር። የዛሬው የተማሪዎችን ጥያቄ በተመለከተ ከመንግስት አካል ምላሽ ለማግኘት ያደረግኩት ጥረት አልተሳካልኝም። ነገር ግን የጅማ ዩኒቨርሲቲን በተመለከተ የዩኒቨርሲቲው የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ዶክተር አሸናፊ በላይ ይህም ብለውኛል። ተማሪዎቹ ዛሬ ጠዋት ላይ በእርግጥ ትናንትም በቴክኖሎጂ ካምፓስ እንደዚህ ጥያቄ አንስተው ነበረ። እነዚህ የተነሱት ሀሳቦች በብዛት ዩኒቨርሲቲ የሚመልሳቸው ስላልሆኑ ተማሪዎቹ በሰላም ሀሳባቸውን ገልጸው ወደ ትምህርታቸው ተመልሰዋል። ይህን መቼም እንደግፍ ሲሆን ያቀረቡት ጥያቄዎቻቸው በአግባቡ ተይዘው ለሚመለከተው አካል ነው ማ ዩኒቨርሲቲ ማቅረብ የሚችለው እንጂ እነዚህ ጥያቄዎች ላይ እንደ ዩኒቨርሲቲ የራሱ የሆነ መልስ መስጠት ስለማይችል ተማሪዎችን ጥያቄያቸውን ለሚመለከተው አካል ፎርዋርድ በማድረግ ይተባበራል ማለት ነው። በነቀምቴና አካባቢው በዚህ ሳምንት የተከሰተውን ችግር ተከትሎ ትላንት ከአሜሪካ ድምፅ ጋር ቆይታ ያደረጉት የኦሮሚያ ፀጥታና አስተዳደር ቢሮ ምክትል ኃላፊ አቶ ሁሴን ፈይሶ ችግሩን ለመፍታት የኦሮሚያ ብሔራዊ ክልላዊ መንግስትና የቤንሻንጉል ብሔራዊ ክልላዊ መንግስት ሁለቱ አመራሮች በቅርብ እየተነጋገሩ መሆኑን ገልጸዋል። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ። ከአዲስ አበባ ፖሊስ በቀድሞ የሶማሌ ክልል ፕሬዚዳንትና በሌሎች የተጠየቀው ተጨማሪ የምርመራ ጊዜ ዛሬም ተፈቀደለት። በሌላ በኩል ደግሞ በነ ግርማ ቶሎሳ የክስ መቃወሚያ ብይን ለመስጠት ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩን ይዟል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ትረኛ ወንጀል ችሎት የቀድሞውን የሶማሌ ክልል ፕሬዚዳንት የአቶ አብዲ መሐመድ ዑመርን ጨምሮ የሌሎችን ተጠርጣሪዎች ምርመራ ውጤት በምን ደረጃ ላይ እንዳለ ፖሊስ እንዲያስረዳ አዘዋል። በዚሁ መሰረት ፖሊስ የተገደዱ ሰዎችን የአገዳደድ ሁኔታ ለማጣራት ከምስክሮች ቃል እየተቀበለ መሆኑን፣ የሟቾችን ማንነት ለመለየት የባለሙያ ማስረጃ እያሰባሰበ መሆኑን፣ ወንጀል የተፈጸመባቸውን የጦር መሣሪያዎችን እያያዘና እንዲሁም ወንጀሉን ለማስፈጸም የወጣውን ገንዘብ በሰነድ እያሰባሰበ መሆኑን እና የመሳሰሉትን የምርመራ ሥራዎቹን እያከናወነ እንደሆነ አስረድተዋል። እነዚህ ሥራዎች አሁንም እየቀጠሉ እንደሆነም ገልጸዋል። እነዚህ የምርመራ ሥራዎች ከተፈጸመ ወንጀል ዐይነትና ባሕሪ እንዲሁም ማስረጃዎቹ ከሚሰበሰቡበት ስፍራ ስፋት አኳያ ፍርድ ቤቱ ተጨማሪ 14 ቀን የምርመራ ጊዜ እንዲፈቅድለት ጠይቋል። የተጠርጣሪ ጠበቆች የመርማሪ ፖሊስን ጥያቄ በብርቱ ተቃውመዋል። በደንበኞቻቸው ላይ እየተካሄደ ነው የሚባለው ምርመራ ሁልጊዜም አንድ አይነት መሆኑንና ተጠርጣሪዎቹም በእስር ቤት ወደ ሰማንያ ቀን ያህል መቆየታቸው ፍርድ ቤቱ ሊያዩ እንደሚገባና 14 ቀን ሊሰጠው አይገባም፣ ሲሉ ተከራክረዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠና የፖሊስን የምርመራ መዝገቦች ከተመለከተ በኋላ የተጠርጣሪ ጠበቆችን ተቃውሞ ውድቅ አድርጎ ለፖሊስ የ14 ቀን ተጨማሪ የምርመራ ጊዜ በመፍቀድ ለዳር 13 ቀን 2011 ዓ ም ተለዋጅ ቀጠሮ ሰጥተዋል። የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ፣ ፖሊስ ኮሚሽነሩ ፈርሃን ጣሂር፣ ወይዘሮ ራሃይማ መሐመድ፣ አቶ አብዱራዛቅ አሚን በተለያዩ የወንጀል ድርጊቶች ተጠርጥረው መያዛቸው አይዘነጋም። በዚሁ ችሎት ጠቅላይ አቃቢ ሕግ ሰኔ 16 ቀን 2010 ዓ ም በመስቀል አደባባይ በተደረገው ሰላማዊ ሰልፍ በጠቅላይ ሚኒስትር አብይ አህመድ ላይ የግድያ ሙከራ አድርገዋል ሲል የከሰሳቸው እነ ግርማ ቶሎሳ ባቀረቡት የክስ መቃወሚያ የአቃቢ ሕግን መልስ በጽሑፍ ከተቀበለ በኋላ ብይን ለመስጠት ለኅዳር 7 ቀን 2011 ዓ ም ቀጠሮ ቆርጧል። መለስካቸው አመሃ لاميركا دمز راديو كاديس ابيض ወደ መጨረሻው ዘገባችን ነው የምናልፈው። ዋሽንግተን ዲሲ ላይ የሀይል ሚዛን ተለውጧል። ትላንት በተካሄደው የዩናይትድ ስቴትስ የአማካይ ዘመን ምርጫ ተቃዋሚው ዲሞክራቲክ ፓርቲ የህግ መምሪያውን የበላይነት ተቆጣጥሯል። ሪፐብሊካኑ ግን በህግ መወሰኛ ምክር ቤት ውስጥ የነበራቸውን አብላጫ መቀመጫ አስፍተዋል። የዚህ ምርጫ ውጤት በአንድ በኩል ለፕሬዚዳንት ዶናልድ ትራምፕ የከበደ ጡጫ ነው ቢባልም በሌላ በኩል ደግሞ አቋማቸውን እንዳጠናቀረላቸው ነው የሚነገረው። ለማንኛውም የዋሽንግተን የፖለቲካ ትንቅንቅ ለመጪዎቹ ሁለት ዓመት ተባብሶ እንደሚቀጥል ብዙዎች ገምተዋል። ዝርዝር ዘገባዎችንና የፖለቲካ ሳይንስ ምሁር ትንታኔን ያካትተው ሪፖርት ሰለሞን አባተ አቀናጅተው እንዲያቀርበዋል። ዋና ከተማችን ላይ አዲስ ቀን ወጣ ብለዋል የህግ መምሪያ ድላቸውን ዋሽንግተን ዲሲ በሚገኘው የዴሞክራቲክ ፓርቲው ጠቅላይ ጽህፈት ቤት ውስጥ በተዘጋጀ ስነ ስርዓት ላይ ያወጁት የዴሞክራቶቹ መሪ ናንሲ ፔሎሲ በጋራ መስራት በምንችልባቸው መስኮች አብረን የመስራት በማንችልባቸው ደግሞ አቋማችንን አጠንክረን የማስጠበቅ ኃላፊነት ይኖርብናል። ይሁን እንጂ የጋራ ሜዳ ለማግኘት መጣር አለብን። ዴሞክራቲክ የተወካዮች ምክር ቤት የሚያሰባስቡንን መፍትሄዎች ለመፈለግ ይሰራል። ምክንያቱም መከፋፈልን እስኪበቃን አይተነዋል። በተወካዮች ምክር ቤቱ ውስጥ የአናሳዎቹ መሪ ሆነው ላለፉት ስምንት ዓመታት የቆዩት ፔሎሲ እንግዲህ የምክር ቤቱ አፈ ጉባኤ ሊሆኑ እየተጠበቀ ነው። ለዲሞክራቲክ ፓርቲው የኮንግረስ የበላይነት ካጎናጸፉት ፉክክሮች መካከል ከሪፐብሊካን ተቀማጭ ላይ ወንበሩን የነጠቁት ጄኒፈር ዌክስተን የተወዳደሩበት የቨርጂኒያ ምርጫ አንዱ ነው። ይህ ምርጫ ከተጀመረ አንስቶ ለውጥ ወደ አሜሪካ እየመጣ ለውጥ ወደ ቨርጂኒያ የምርጫ ወረዳ እየመጣ እንደሆነ ስናገር ቆይቻለሁ። እናም ያ ለውጥ በዚህ ምሽት ደረሰ። በሌላ በኩል ግን ለሕግ መወሰኛ ምክር ቤቱ በተካሄደው ትንቅንቅ ዴሞክራቶቹ አልቀናቸውም። እንዲያውም ከነባር ይዞታዎች ኖርት ዳኮታን፣ የሚዙሪን እና የኢንዲያናን መቀመጫዎቻቸውን በሪፐብሊካን ተቀናቃኞቻቸው ተነጥቀዋል። ሪፐብሊካኑ ማይክ ብራውን የኢንዲያናን ዴሞክራቲክ ፓርቲ የሴኔት መቀመጫ ነጥቀዋል። እኛ በፕሬዝደንት ዶናልድ ትራምፕ የምንመራው ወግ አጥባቂዎች ነን። የእኛ የአስተሳሰብ መንገድ ኢንዲያና ውስጥ ለምን እንደሰራ ለምን ለቀሪው የአሜሪካ ክፍልም እንደሚሰራ ማሳየት አለብን፣ ብለዋል ማይክ ብራውን። ሪፐብሊካኑ የሕግ መወሰኛ ምክር ቤቱን መቆጣጠራቸው ፕሬዝደንት ትራምፕን እንዳስደሰታቸው የዋይት ሀውስ ቃል አቀባይ ሳራ ሳንደርስ ተናግረዋል። ፕሬዚዳንቱ በአካል እየተገኙ ከቀሰቀሷቸውና ፕሬዚዳንቱንም ከደገፉ እጩዎች የበዙት በዚህ ምሽት በጥሩ ሁኔታ ላይ ይገናኛሉ ይገኛሉ። ለማንኛውም ግን በመጪው ጊዜ ወደ ስራ ከሚገባ ከማንም ጋር አብረው ይሰራሉ። ይህ በእንዲህ እንዳለ ሁለት ሴቶች በዩናይትድ ስቴትስ ፖለቲካ ውስጥ ታሪክ ሰርተዋል። በትናንትናው ምሽት ሶማሊያ አሜሪካዊቱ ኢላን ኦማርና ፍልስጤም አሜሪካዊቱ ራሺዳ ታሊብ የመጀመሪያዎቹ ሙስሊም ሴት የኮንግረስ አባላት ሆነዋል። በሌላ በኩል ደግሞ ከትውልደ ኤርትራ ወላጆች የተወለደው ጆዜፍ ንጉሴም ከኮሎራዶ ግዛት ሁለተኛ ወረዳ ተወዳድሮ አሸንፏል። አንድ ጥቁር አሜሪካዊ ኮሎራዶ ውስጥ ለተወካዮች ምክር ቤት ሲመረጥ ጆ የመጀመሪያው ነው። ፕሮግራማችን በዚሁ ተጠናቋል። በፌስቡክ አትቢያ ማሐሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪዮይን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞቅ ቢል ያበሮ ነበር። ስናስተናግዳቸው ያመሸ ነው ደግሞ እኔ መስታወት አራጋውና ጽዮን ግርማ ነበርን። የስርጭት መሐንዲሱ አልፈሬዶ ሳንቶስም አብሮን ነበር። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት and